የትግራይ ክልል ምክትል ርእሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር በትግራይና ኤርትራ መካከል ያለውን ግንኙነት በተመለከተ ውይይት ማካሄዳቸውን ተናገሩ። ውይይቱ የተደረገው የሑመራ ኡም ሓጀር መስመር በተከፈተበት ወቅት መሆኑንም ገልጸዋል። የትግራይና ኤርትራ ግንኙነት መሻሻል በአገር ደረጃ እየተካሄደ ላለው ሁለንተናዊ ግንኙነት መጠናከር የሚረዳ ነው ብለዋል። ሙልጌታ ጽብሃ ዝርዝሩን ልኳል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ትናንት ምሽት ለጋዜጠኞች የሰጡት መግለጫ ከኤርትራ ጋር የሚያዋስኑ ድንበሮች መከፈት፣ ከፕሬዚደንት ኢሳያስ አፈወርቂ ጋር ያደረጉት ውይይትና በትግራይ አንዳንድ አካባቢዎች የመከላከያ ሰራዊት እንቅስቃሴ በተቃዋሚዎች መገታት የሚያወግዝ ሀሳቦች የተነሱበት ነበር። በኢትዮጵያና ኤርትራ የሰላም ጉዳይ የሁለቱ አገራት መሪዎች ከሚያደርጉት ስምምነትና ውይይት በተጨማሪ የትግራይ መንግስት ከኤርትራ መሪዎች ጋር በተለያ ዩ ጊዜያት ውይይት ማካሄዱ ተናግሯል። ዶክተር ደብረጽዮን እሳቸው ከፕሬዚደንት ኢሳያስ ጋር ሁለት ጊዜ አጭር ውይይት ያካሄዱ መሆናቸው ገልጸው ከትናንት ወዲያ የሑማራ ኦም ሀጀር መስመር መከፈት ጋር ተያይዞ ግን ረዘም ያለ ጊዜ ወስደው የጋራ ጉዳዮች ላይ ውይይት ማካሄዳቸው ተናግሯል። ከፕሬዚደንት ኢሳያስ ጋር ለብቻቸው ተለይተው በትግርኛ መወያየታቸው ገልጿል። ለብቻችን ተለይተን ብዙን ያወራ ነው። ማለትም ስለ ዝምድናችን፣ ስለ የሁመራ መስመር መከፈት ብቻ አይደለም ያወራ ነው። እሱማ እሳቸውና ጠቅላይ ሚኒስትር ዶክተር አብይ መጥተው ከፍተውታል ያለቀለት ጉዳይ ስለሆነ ስለሱ ብዙ ያወራ ነው ነገር የለም። ስለ ዝምድናችን አውርተናል። የሚታያቸው ነገሮችም አንስተዋል። የቆየ ችግር እንደነበረን ስለሚታወቅ ዝምድናችን በአጭር ጊዜ ንግግር የሚያልቅ አይደለም ነው ያሉት። የዛላንበሳ ሰርሃ መስመር መዘጋቱ በተመለከተ ከፕሬዚደንት ኢሳያስ ጋር መነጋገራቸው እና ጉዳዩ ከሌላ ጋር የማያያዝ በመሆኑ ድንበሩ የተዘጋው ስርዓት ለማስያዝ በመሆኑ ለሁላችንም የሚጠቅም ነው ብለዋል። በዚህም ወደ ጉምሩክ ስርዓት ለመግባትና የወጪ ገቢ እንቅስቃሴም በስርዓት እንዲሄድ ለማድረግ ነው ሲሉ ተነግሯል። የተጀመረው ህዝብ ለህዝብ ግንኙነት በጥሩ ሁኔታ እየሄደ መሆኑን ገልጸው፣ እንደ መንግስታት ደግሞ ሁለታችንም ፍላጎት እንዳለን በውይይቱ ተመልክቻለሁ ብለዋል። ዶክተር ሚኒስተር ደብረ ጽዮን ከአሁን በኋላም ተመልሰን ወደ ጦርነት የምንገባበት ምክንያት አይኖርም ሲሉ አስምረውበታል። በመሪዎች መሀል የነበረው ቅሬታና ቂም እንተው የሚል ሀሳብ ነው ያለን ያሉ ዶክተር ደብረ ጽዮን ለዚህም መግባባት ወሳኝ በመሆኑ ውይይቱ ቀጣይ ነው ብለዋል። ህዝብን ህዝብ ችግር ይኖረን ቀደሞ ሬ ነ ድማ ዘሎ ህዝብ ከህዝብ ጋር ቀድሞም ችግር አልነበረበትም መንገዱ ከተከፈተ በኋላም አይተነዋል የነበረው ችግር በአመራሮች ላይ ነው በአመራር ውስጥ ያለው ችግርም እኛ እንተወው ነው እያልን ያለ ነው። ማን ምን አጠፋ የሚል ወደ ኋላ መመለስ የረዥም ጊዜ ታሪክም ስለሆነ የሚጠቅም ነው ብዬ አላምንም። ልንማርበት ግን እንችላለን። አንተ ይህንን አጠፋህ፣ አንተ ደግሞ ይህንን አጠፋህ መባባሉ በመሀሉም ያለመግባባት ሊያመጣ ይችላል። ለታሪክ ያስፈልጋል። የተቀየሙት ነገር ካለ ካነሱት፣ ከተነጋገርንበት የተሻለ ነው። ለግንኙነቱም አጋዥ ስለሆነ ስሜትህ አውጥተህ ከተነጋገርክ ዝምድናውን ለማጠናከር ያግዛል። ምክንያቱም ውስጥህ ሳይቀበለው ቅር እያለ ዝምድ ና እንኳን በመንግስት በቤተሰብም ይከብዳል ነው ያሉት። በኢትዮጵያና ኤርትራ ለሚደረግ ሁለንተናዊ ግንኙነትም ትግራይ ከኤርትራ ጋር የምታካሄደው ግንኙነት ከፍተኛ አስተዋጽኦ አለው ሲሉ ተናግሯል። ብፍላይ ምስ ትግራይ ዘሎ ርክብ ከም መንግስቲ ናብዝሓሸ ምርድዳ በተለይ ከትግራይ ጋር ያለው ግንኙነት እንደ መንግስት ወደ ተሻለ ነገር ሊያሸጋግረው የሚችል ነው። በሁለታችን መሀል እንደ መንግስት ለመቀራረብ ፍላጎት አለም ተመልሰን ወደ ጦርነት መግባት የለብንም። ይህ ለሁላችን ስለማይጠቅም ይበቃናል ነው ያልነው። በበለጠ ደግሞ ትዋይትን እንደ መንግስት መግባባት ፈጥረን ቀጣይ የልማት የንግድ ኢንቨስትመንት ይሁን የወደብ ስራዎች ሊያግዝ ይችላል። ይህ እንደ ፌዴራል የሚሰራ ቢሆንም የትግራይና የኤርትራ ግንኙነት ለዚህ ያመቻቻል። በስፋት ከኤርትራ ጋር የምትዋሰን ትግራይ እንደመሆኗና እንደሚታወቀው ደግሞ እንደ ሕዝብ በሁለቱም ትግርኛ በስፋት ነው የሚነገረው ነው ያሉት። ውይይቱ እግረ መንገዳችን ቢሆንም ያካሄድ ነው ለመጀመሪያ ጊዜ ሰፋ ያለ ጊዜ ወስድን ስለ ቀጣይ የትግራይና ኤርትራ ዝምድናና አብረን የምናድግበት ጉዳዮች ላይ ከፕሬዚደንት ኢሳያስ ጋር ተነጋግረናል ብለዋል ዶክተር ደብረጽዮን። በመጨረሻም ተገናኝተን ሰፊ ውይይት ለማካሄድ ተስማምተናል ብለዋል ምክትል ርዕሰ መስተዳድሩ። በመግለጫቸው ከአማራ ክልል ጋር ስላለው ግንኙነትም ተናግረዋል። በሁለቱም ክልል አመራሮች መሀል የሀሳብ ልዩነት አለ፣ ይህም በግልጽ የሚታወቅ ነው ያሉ ሲሆን ይህ ደግሞ በውይይት ነው መፈታት የሚገባው ብለዋል። በውይይት እንግጠም፣ እንኳን ከእኛ ጋር ያለው ኢትዮጵያዊ ከሰይጣንም ጋር እንወያይ። መግባባት ይመጣል ወይስ አይመጣም የሚለው ሌላ አጀንዳ ቢሆንም ሆኖም ግን እነሱም ይናገራሉ፣ እኛም የምንናገረው እንደሚያስቀይማቸው ይገልጹልናል። እናማ በመድረክ እንወያይ ነው መፍትሄው ነው ያሉት። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም